የዘጠኙ ፓርቲዎች ትብብር በመላ አገሪቱ በሚገኙ 15 ከተሞች ውስጥ ሰላማዊ ሰልፍ እንደሚጠራ ገለጠ። የሰልፉ ዓላማም ሕዝቡ የአገሩና የፖለቲካ ስልጣኑ ባለቤት መሆኑን ማስገንዘብ እንደሚሆንም አስታውቋል። ትብብሩ ለሰልፉ ወደፊት የእውቅና ደብዳቤ እንደሚያስገባም አመልክቷል። መለስካቸው አመሃ ዝርዝር አለው። የትብብሩ የአመራር አባላት በአንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ላይ ዋና ጸሐፊው አቶ ግርማ በቀል እንዳብራሩት ይህ ሊካሄድ የታቀደው ሰላማዊ ሰልፍ ከዚህ ቀደም ነጻነት ለፍትሐዊ ምርጫ በሚል መሪ ቃል ሲከናወን የነበረው ዘመቻ አካል እንደሆነ ተናግረዋል። የዚህ ዘመቻ ሁለተኛ ዙር ይካሄዳል ተብሎ ይጠበቅ የነበረው የካቲት 15 ቀን 2007 ዓ ምት በሚቀጥለው እሁድ እንደነበረ ትብብሩ በጽሑፍ ያሰራጨው መግለጫ ያስረዳል። ይሁንና፣ ትብብሩ ባለፉት ሳምንታት ትኩረቱ በእጩዎቹ ምዝገባ ላይ ስለነበረ ለሰላማዊ ሰልፉ በቂ ዝግጅት ማድረግ ስላልቻለ ለየካቲት 22 ቀን 2007 ዓ.ም ለማዘዋወር መገደሉን የትብብሩ ሊቀመንበር አቶ ይልቃል ጌትነት አስረድተዋል። በሀገሪቱ በሙሉ በሚገኙ አስራ አምስት የክልልና የዞን ከተሞች በአንድ ቀን ይካሄዳሉ የተባሉት የእነዚህን ሰልፎች ዓላማ በተመለከተም አቶ ይልቃል ጌትነት በስፍራው ወደነበሩ ጋዜጠኞች ማብራሪያ ሰጥተዋል። ይህን የሰልፍ እንቅስቃሴ ስናደርግ ፖለቲካና ስልጣን የህዝብ ነው ነው መሰረቱ። ፖለቲካ ወይም ደግሞ የአገሩና የስልጣን ባለቤት የኢትዮጵያ ህዝብ ነው። የአስፈጻሚ አካላት ምርጫ ቦርድን ጨምሮ የህዝብ አገልጋዮች ናቸው። ስለዚህ ይሄ ያነሳናቸው ጥያቄዎች ሁሉ የህዝብ መሆናቸውን ህዝቡ ተገንዝቦ በአስፈጻሚው የሚደርስበትን በደል ቀና ብሎ ህገ መንግስታዊ መብቱ በሆነው ነገር እንዲጮህ ለህዝቡ ማድረስ ነው። የሰላማዊ ሰልፉ ፈቃድ ትብብሩ ከሚመለከታቸው የመንግስት አካላት አግኝቶ እንደሆነ ከጋዜጠኞች የቀረበ ጥያቄም ነበረ። ሰልፉ እንዲካሄድ የታቀደባቸው ቀናት ፓርቲዎቹ ለምርጫ ቅስቀሳ ሥራ የሚሰሩበት ወቅት በመሆኑ የከተማ አስተዳደሮች እውቅና የሚጠየቁበት ጊዜ እንዳልሆነ በተሰራጨው የጽሑፍ መግለጫም እንደተመለከተ የጠቀሱት አቶ ይልቃል የከተሞቹን አስተዳደር ግን ትብብሩ በሕጉ መሰረት እውቅና እንደሚጠይቅ ተናግረዋል። እኛ እንግዲህ ፍቃድ የሚባል ነገር የለም ማሳወቅ ነው። ይሄን ደግሞ ደጋግመን ተናግረናል። የምርጫ ቀስቀሳ ላይ ከሆነ እና አሁን ካልታገድ ባለው ሁኔታ የመታገድ አዝማሚያ ነው የሚያሳየው ትረንዱን ስናየው ማለት ነው ስለምን በይፋ ተወዳድረን ተመዝግበን የሌሎች ሁሉ ድምፅ ሲነገር የኛ መኖራችንን አይገለጽም? ይሄም ከሆነ ማሳወቅ እናሳውቃለን። ያለ በቂ ምክንያት በሀገር ደህንነት ላይ ችግር ከሌለ በስተቀር ወይም አሳማኝ ምክንያቶች ካሉ ለአንድ ቀን እና ቦታ ልናዛውር እንችላለን እንጂ ይሄንን የሚከለክል ሕግ እንደሌለ በፍጹም የታወቀ ነገር ነው። ሰላማዊ ሰልፎቹ አዲስ አበባን ጨምሮ፣ በአዳማ፣ በባህር ዳር በመቀሌ በአዋሳና በመሳሰሉ ትላልቅና መለስተኛ የዞን ከተሞች ጭምር እንደሚካሄድ የትብብሩ መሪዎች ተናግረዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።